ለምሥራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርር ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ከአዕምሮ በላይ የሆነው ፍቅሩ ልባችንን እያረሰረሰው ዛሬ ደግሞ በምሕረቱና በበጎነቱ ውስጥ ተጠብቀን እግዚአብሔር አምላካችን እንድንቆይና እነሆ በፊቱም ደግሞ እንድንቀርብ ይህንን ዕድል እሰጥቶናልና ስሙን ከፍ ከፍ እናደርጋለን። የእግዚአብሔር ምሕረት አዎ የእግዚአብሔር ምሕረት በእያንዳንዲቱ ደቂቃና ሴኮንድ ባይበዛልን ኖሮ የዛሬዋን ቀን ባላየንና አየሩንም ባልተነፈስን ነበረ። እግዚአብሔር ግን እንደ በደላችን እንደ ድካማችንም መጠን ሳይፈርድብንና ሳይቈጥርብን ዛሬ ደግሞ በፊቱ እንድንሰበሰብ ይህንን እድል ሰጥቶናል። እኔና እናንተ ያየነውን እኔና እናንተ ያገኘነውን እድል ማንም አላገኘም ወገኖቼ። ሥራው ከአእምሮአችን በላይ ነው። አይደለም እንዴ? በእውነት ነው የምላችሁ። የእግዚአብሔር አሰራር እኔና እናንተ ከምንገምተው፣ ከአእምሮአችን ከምናስበውም መጠን በላይ ነው። እስቲ እንዲህን በለው ወዳጆቼ እርሱን የሚመስል ማን ነው? የአብርሃም የይስሐቅ፣ የያዕቆብም አምላክ ስሙ ለዘላለም የተመሰገነ ይሁን። እርሱን በሰማይም ቢሆን በምድር የሚተካከለው የሚመስለው ማንም የለም። እግዚአብሔር በእውነት ወገኖቼ ታላቅ አምላክ ነው ስንል ለመግለጽ ቃላቶች ያጥሩናል። በእውነት ነው የምላችሁ። እግዚአብሔርን እስቲ በምንድን ነው የምትመስሉት? እግዚአብሔርን እንዴት ትገልጹታላችሁ? እግዚአብሔር ወገኖቼ ቃሉን ይመስላል። አይደለም እንዴ? አዎ፣ እግዚአብሔር ቃሉን ነው የሚመስለው። አድናለሁ ካለ እግዚአብሔር የሚያድን አምላክ ነው። አጠፋለሁ ካለ እግዚአብሔር የሚያጠፋ አምላክ የሚባል ላምሳት ነው። እስቲ እናመስግ ነው ጌታዬና አምላኬ ሆይ በዚህች ምሽት እኔም ወንዶችና ሴቶች ባሪያዎች በራዲዮናቸው ዙሪያ በዚህን ሰዓት የተሰበሰቡት ከአንተ ሊማሩ፣ ከአንተ ሊመገቡ በአንድ ላይ ወይንም ለብቻው ቁጭ ብሎ ያለውንም ሰው ጌታዬ ሆይ ትመለከት ዘንድ አንተ ፈቃደኛ ነህ። እግዚአብሔር አባቴና አምላኬ ሆይ ከችግር ማጥ ውስጥ ያወጣሃቸው ስለ አንተ የሚመሰክሩ ስለ አንተ ድንቅ ሥራ የሚናገሩ ከናፍርት እንደምን የተቀደሱ ናቸው። ብዙ ወገኖች ጌታዬ ሆይ በእውነት ክብርህን ታላቅነትን በሕይወታቸውና በኑሯቸው ውስጥ አንተ ያደረግከውን ይገልጻሉ፣ ይናገራሉ። ኦ እግዚአብሔር ሆይ ከበረከትህ ወደ በረከትህ እንድታሸጋግራቸው ከሙላት ወደ ሙላትም ደግሞ እንድትወስዳቸው እኔ ባሪያ እጸልያለሁ። ጌታዬና አምላኬ ሆይ በዚህን ጊዜ ደግሞ በመካከላችን ድንቅ ሥራህን ግለጥ ኖ ያንተን ድንቅ ሥራ እንድናይ ደግሞ መንፈሳዊ ዐይኖቻችንን ታበራ ዘንድ እንለምንሃለን። ስለ ሰማህን ክብር እለስሜ ይሁን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ባከበርከው በአንድ ልጄ ስም ውድ አድማጮቼ ባለፈው ምሽት ክፍለ ጊዜ ጥናታችን ከማቴዎስ ወንጌል ምዕራፍ 19 እግዚአብሔር ድንቅ ነገርን እንዳስተማረንና ለልባችንም እንዳተረፈልን ተመልክተናል። ዛሬ ደግሞ ጌታችን ረድቶን የማቴዎስ ወንጌል ምዕራፍ 20 ትምህርት አብረን አንድ ላይ እንመለከታለንና እንደ ወትሮው ሁሉ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ የማቴዎስ ወንጌል ምዕራፍ 20 ተመልከቱ። በዚህ ምዕራፍ ውስጥ ወገኖቼ አብይ መልእክት አድርገን የምንመለከተው ጌታ ኢየሱስ በወይኑ አትክልት ስለሚሠሩት አገልጋዮች የሰጠውን ምሳሌ ነው። ጌታ ኢየሱስ ስለ ሞቱ ለአራተኛና ለአምስተኛ ጊዜ መናገሩን እናስተውላለን። ይህን ያክል ጊዜ ጌታ ኢየሱስ እሞታለሁ፣ አልፌ ስለ እናንተ ሰጣለሁ እያለ በሚናገርበትና በሚያስተምርበት ሰዓት ደቀ መዛሙርቱ አስተውለዋልን? እስቲ ይህን ልብ በሉ። የያዕቆብና የዮሐንስ እናት ግን ጌታን በመንግሥቱ ሲመጣ ልጆቿ አንደኛው በቀኝ ሌላኛው ደግሞ በግራ እንዲቀመጡ መጠየቋንም በዚሁ ምዕራፍ ውስጥ እንመለከታለን። ከዚህም ሌላ በመንገድ ዳር የነበሩትን ሁለት ዐይነ ስውሮች ጌታ እንደ ፈወሳቸውም በዚህ ምዕራፍ ውስጥ ተጽፎ እናገኛለን። ይህ ምዕራፍ የሚጀምረው ወገኖቼ፣ ጌታ በወይኑ አትክልት ስለሚሰሩ ሠራተኞች በሰጠው ምሳሌ ነው። ይህ ምሳሌ ጌታ ዋጋን ስለማግኘት ባለፈው ምዕራፍ ላይ የሰጠውን ትምህርት ተከታታዩን እናያለን ማለት ነው። ከዚህ ምዕራፍ በኋላ የማቴዎስ ዘገባ ፈጠን ይላል፣ ጌታም ወደ መስቀሉ በቀጥታ ይሄዳል። ይህ ምዕራፍ ስለ መንግሥተ ሰማያት ከአሁን በፊት ያልተገለጹ ጠቃሚ እውነቶችን አስፍሯል። ለቅዱሳንም ዋጋቸው እንዴት እንደሚሰጣቸው መመሪያ ተቀምጧል። በእግዚአብሔር መንግሥት ሥራ ውስጥ ታማኘውን ዋጋቸው እጅግ የከበረ እንደሆነም በጉልህ ተገልጾ የምናገኘው በዚህ ምዕራፍ ውስጥ ነው። በቁጥር አንድ ውስጥ ታዲያ ስለ ወይኑ አትክልት ሠራተኞች የተሰጠ ምሳሌ እንመለከታለን። እስቲ እናንብበው፣ እንዲህ ይላል መንግሥተ ሰማያት ለወይኑ አትክልት ሠራተኞችን ሊቀጥር ማልዶ የወጣ ባለቤት ሰውን ትመስላለችና ይላል። ይህ ምሳሌ ካለፈው ምዕራፍ ትምህርት ጋር በጣም ይቀራረባል። በማቴዎስ ምዕራፍ 19 ቁጥር 30 ነገር ግን ብዙዎች ፊተኞች ኋለኞች፣ ኋለኞችም ፊተኞች ይሆናሉ የሚልን ቃል እናገኛለን በዚህ ምዕራፍ ውስጥ ማለትም በምዕራፍ 20 ቁጥር 16 ደግሞ እንዲሁ ኋለኞች ፊተኞች ፊተኞችም ኋለኞች ይሆናሉ የሚልን ቃል እናገኛለን። በሁለቱም ትምህርቶቹ ሊያተኩርበት የፈለገው ኋለኞች ፊተኞች እንዲሁም ደግሞ ፊተኞች ኋለኞች እንደሚሆኑ ነው። ከቁጥር ሁለት እስከ አምስት ያለውን መመልከት ይቻላል። በዚህ ክፍል ውስጥ ስድስተኛው ሰዓት ተብሎ እየተጠቀሰ ቃል አለ። ስድስተኛው ሰዓት የሚባለው ፀሐይ በሰው ጭንቅላት ላይ በቀጥታ የምታበራበት ቀትር የምንለው ሲሆን ዘጠኝ ሰዓት የሚባለው ደግሞ ከቀትር በኋላ ያለው ዘጠነኛው ሰዓት ማለት ነው። ይህ ግልጽ ነው። ከቁጥር ስድስት እስከ አስራ አምስት ያለውን አለፍ ብላችሁ በኋላ ተመልከቱ። በዚህ ክፍል ውስጥ እጅግ አስፈላጊ የሆነውን እውነት የሚያብራራ ጠቃሚ ምሳሌ እናገኛለን። በመንግሥተ ሰማያት የምታገኙትን ዋጋ የሚወስነው በቤተ ክርስቲያን ያሳለፋችሁት ጊዜ ብዛት ወይም ታዋቂ መሆናችሁ አይደለም። ልብ በሉ። በመንግሥተ ሰማያት የምታገኙትን ዋጋ የሚወስነው ሁላችንም በቤተ ክርስቲያን ያሳለፍንበት ጊዜ ብዛት ወይም ታዋቂ አገልጋይ መሆናችን አይደለም። ነገር ግን እግዚአብሔር እንድታከናውኑት በሰጣችሁ ሥራ ወይም አገልግሎት ላይ የምታሳዩት ታማኝነት ከፍተኛ ዋጋ አለው። አገልግሎታችሁ ትንሽም ይሁን ትልቅ፣ ለአጭር ጊዜም ይሁን ለረጅም ጊዜ በጌታ ዘንድ የሚታየው ለሥራው ያላችሁ ታማኝነት ነው። ጌታ ለቅዱሳኑ ዋጋቸውን ሲከፍል ከቤተ ክርስቲያናችን አባሎች መካከል ለአንዷ ሽልማቷን ሲሰጥ፣ ምናልባት ጌታ የቤተ ክርስቲያኑን መሪ ይህችን ሴት ታውቃታለህን? ብሎ ቢጠይቀው መልሱ ፈጽሞ አይቻትም፣ አላውቅ። የመዘምራን አባል አልነበረችም። በኮሚቴም ውስጥ አላገለገለችም። የቤተ ክርስቲያናችንም መሪ ሆና አታውቅም ይል ይሆናል። ይቺ ሴት ግን ወገኖቼ፣ እግዚአብሔር እንድሠራው የሰጣትን አገልግሎት በታማኝነት ስታገለግል ቆይታ ነበር ወደ ጌታ የሄደችው። አድማጮቼ ሥራችን ለሰዎች ሁሉ ምናልባትም ለመሪዎች ላይ ይታይ ይችላል። እግዚአብሔር ግን የእያንዳንዳችንን ሥራ ያውቃል፣ እንደ ሥራችንም ይከፍለናል። እግዚአብሔር ለዚያች ሴት የሰጣት ታላቅ ሥራ ልጇን በእግዚአብሔር ፍራትና በቅዱስ ቃሉ ማሳደግ፣ በኋላም ለወንጌል ማዳረስ ማዘጋጀት ነበረ። እዚህ የተነሣ ይህቺ ሴት ሥራ ፍሬ አፍርቶ ልጇ በወንጌል አገልግሎትነት ተሰማርቶ በብዙ ሺህ የሚቆጠሩ ነፍሳትን ወደ ጌታ የመለሰ የወንጌል አርበኛ ሆኖላታል። ይህንን ከቁጥር ስድስት እስከ አሥራ አምስት ያለውን ክፍል ስታነቡ ታገኙታላችሁ። ወገኖች ሥራችሁ ወይም አገልግሎታችሁ የትኛውም አይነት ይሁን ለጌታ ታማኞች ናችሁን የሚል ጥያቄ በዚህች ምሽት ይቀርብላችኋል። እርሱ ከእናንተ ታማኝነታችሁን ይፈልጋል። ጌታ ስለ ሞቱና ስለ ትንሣኤው ለአራተኛ ጊዜ ማስታወቁን ደግሞ የምንመለከተው ከቁጥር አሥራ ሰባት ነው። እንዲህ ይላል ኢየሱስም ወደ ኢየሩሳሌም ሊወጣ ሳለ በመንገድ አሥራ ሁለቱን ደቀ መዛሙርት ብቻቸው ወደ እርሱ አቅርቦ እንሆ ወደ ኢየሩሳሌም እንወጣለን ሲላቸው እንመለከታለን። ጌታ ኢየሱስና ደቀ መዛሙርቱ ከዮርዳኖስ ሸለቆ አቀበቱን በመውጣት ኢየሱስ በመስቀል ላይ ወደሚሞትበት ወደ ኢየሩሳሌም እየቀረቡ ነው። ቁጥር 18ና 19ን ተመልከቱ። የሰው ልጅም ለካህናት አለቆችና ለጻፎች ይሰጣል የሞት ፍርድም ይፈርዱበታል። ሊዘባበቱበትም፣ ሊገርፉትም፣ ሊሰቅሉትም ለአሕዛብ አሳልፈው ይሰጡታል። በሦስተኛውም ቀን ይነሳል አላቸው ይላል። ተመልከቱ። ጌታ ኢየሱስ ስለ ሞቱና ስለ ትንሣኤው ከዚህ የበለጠ ግልጽ ማድረግ አይችልም። ይህንንም በግልጽ ሲናገር ይህ ለአራተኛው ጊዜ ነው። ነገር ግን ደቀ መዛሙርቱ ነገሩ ሊገባቸው ፈጽሞ አልቻለም። ምናልባት ከእነርሱ ፕሮግራም ጋር ስለማይስማማ መቀበል አቅቷቸው ይሆናል። ሆኖም ከንግግሩ በትክክል መረዳት እንደምንችለው ጌታ ኢየሱስ ወደ ኢየሩሳሌም የመጣው ስለ ኀጢአተኞች ሊሞትና በሦስተኛውም ቀን ሞትን ድል አድርጎ ሊነሳ ነው። ደቀ መዛሙርቱ ሊቀበሉትና ሊያምኑት ባይችሉም እሱ ግን ወገኖቼ፣ እኔንና እናንተ ለማዳን በመስቀ ሊሞት ዘንድ ወደ ኢየሩሳሌም እየተጓዘ እየመጣም ነው። ይህ በጥልቀት ልናስበው የሚገባ ጉዳይ ወይም እውነት ነው። በቁጥር ሀያ ላይ የያዕቆብና የዮሐንስ እናት ጥያቄን እንመለከታለን። ጌታ ኢየሱስ ስለ ሞቱና ስለ ትንሣኤው አስፈላጊነት ሲናገር ያዕቆብና የዮሐንስ እናት ወደ ጌታ መጥታ ጌታ አንድ ውለታ እንዲውልላት ትጠይቀዋለች። ምን አለችው? በዚያን ጊዜ የዘብዴዎስ ልጆች እናት ከልጆቿ ጋር እየሰገደችና አንድ ነገር እየለመነች ወደ እርሱ ቀረበች ይላል። የቀረበችበትን ጉዳይ ደግሞ ከቁጥር 21 እስቲ እናንብብ እርሱም ምን ትፈልጊያለሽ? አላት። እርሷም እነዚህ ሁለቱ ልጆቼ አንዱ በቀኜ፣ አንዱም በግራ በመንግሥትህ እንዲቀመጡ እዘዝ አለችው ይላል። ብዙዎቻችን ምናልባት እንደዚህች ሴት አንድን ነገር ከርሱ ፈልገን ወደ ጌታ መተን እንለምን እንለማምን ወይም ደግሞ እንሰግድ ይሆናል። በማንኛውም ጊዜ እናት ለልጆቿ መልካም ነገር መመኘቷ የተለመደ ነገር ነው። በዚህ ጊዜ ጥያቄ ያቀረበችው እናት ግን ኢየሱስና ደቀ መዛሙርቱ የነበሩበትን ሁኔታ አላወቀችም። ጌታ ኢየሱስ በቁጥር ሃያ ሁለትና ሦስት እንደሚከተለው ይመልስላታል። ኢየሱስ ግን መልሶ የምትለምኑትን አታውቁም። እኔ ልጠጣው ያለውን ጽዋ ልትጠጡ፣ እኔ የምጠመቀውን ጥምቀት ልትጠመቁ ትችላላችሁን? አለ እንችላለን አሉት። እርሱም ጽዋዬን ስትጠጣላችሁ በቀኝና በግራ መቀመጥ ግን ከአባቴ ዘንድ ለተዘጋጀላቸው ነው እንጂ እኔ የምሰጣ አይደለውም አላቸው ይላል። ጌታ ኢየሱስ ይህን ሲናገር በቀኙና በግራው ቦታ የለም ማለቱ አይደለም። ነገር ግን ስለ ተጠየቀ ብቻ በዘፈቀደ ዮሐንስና ያዕቆብን በቀኝና በግራው እንደማያስቀምጣቸው ነው የተናገረው። እነዚህ ቦታዎች ራሳቸው ለተገባቸው ሰዎች የሚሰጡ ናቸው እንጂ ማንም ዘው ብሎ የሚገባባቸው ስፍራዎች አይደሉም። ይህንም በጥንቃቄ አስተውሉ። መንግሥተ ሰማይ በእምነት የጌታን ፈቃድ በማድረግ የምትገኝ እንጂ ማንም ሰው ገንዘብ ስላለው ገዝቶ የሚገባባት ሕንፃ ወይም ስፍራ ወይም ቦታ አይደለችም። ማንም በገንዘቡ ሊገዛት ወይም ሊወስዳታ አይችልም። ማንም ለደህንነቱ የከፈለ የለም። የዳናችሁት ልብ በሉ የዳናችሁት በኢየሱስ ክርስቶስ በማመናችሁ ምክንያት ባገኛችሁት አስደናቂ ጸጋው ነው በቃ። ነገር ግን በመንግሥተ ሰማያት የምታገኙት ዋጋ ወይም ሽልማት የሚወሰነው በዚህ ምድር ላይ በምታደርጉት ታማኝነት በተሞላበት ሥራ ላይ ነው። ይህ በጣም አስፈላጊ ነገር ነው። ስለ ሽልማቱ ዐይነት አትጨነቁ፣ ነገር ግን ሥራችሁን በታማኝነት ለመሥራት ትጉ። በፊልጵስዩስ ምዕራፍ 3 ቁጥር 14 በፊልጵስዩስ ምዕራፍ 3 ቁጥር 14 ጳውሎስ እንዲህ ይላል፣ በክርስቶስ ኢየሱስ ከፍ ከፍ ያለውን የእግዚአብሔርን መጥራት ዋጋ እንዳገኝ ምልክትን እፈጥናለሁ ይላል። ዛሬ ብዙ ክርስቲያኖች ችላ የሚሉት ነገር ሽልማት ከጌታ መቀበላቸውን ነው። እርግጥ ነው በጸጋው ድነናል። ነገር ግን በመንግሥቱ ውስጥ በታማኝነት ለምንሠራው ሥራ ዋጋ እንዳለን ልናስብ ይገባናል። እኔና እናንተ ምንድነው? እኔና እናንተ ሽልማቱን የምናገኘው ለተራበው ስላበላን ብቻ አይደለም። ወይንም ደግሞ ምጽዋትን ለተራበ ስለሰጠን ወይም ለተቸገረ ሰው ገንዘብ ስላካፈልን አይደለም። እኔና እናንተ ለታረዘ ሰው ሁለት ልብስ ስላለን አንዱን ስላካፈልም አይደለም። የዳነው የምንድነውም በጸጋው ነው ልጁ ጌታ ኢየሱስ ክርስቶስ በሞቱና በትንሣኤው በከፈለው መሥዋዕት። አዎ በጸጋውና በምሕረቱ እኔና እናንተ ድነናል። አንዱን ሰው ጠርተን እንጀራ ስላበላን ወይም መንገድ ዳር ተቀምጦ ለሚለምን ሰው ሃምሳ ሳንቲም ወይም አንድ ብር ወይም ሃምሳ ብር ስለሰጠን አንድንም የምንድነው በጸጋው ነው። ጸጋው ነው ሰውን የሚያድነው። ወገኖቼ ልብ በሉ። በኢየሱስ ክርስቶስ ሞትና ትንሣኤ አምነን በጸጋው ነው የምንድነው እንጂ መልካም ሥራ ስለ ሠራን ወይንም ደግሞ ያለንን ኮትና ሱሪ ወይም ቀሚስና ነጠላላ አንዷ ስላካፈልን አይደለም። ያ መልካም ሥራ ነው፣ ያ በጎ ምግባር እግዚአብሔርም የሚወደው ነገር ነው። ነገር ግን ለመዳናችን ዋናው ነገር ጸጋው ነው። ወገኖቼ ቁጥር አራትን ተመልከቱ። አስሩም ሰምተው በሁለቱ ወንድማማች ተቆጡ ይላል። ደቀ መዛሙርቱ ስለ ምን እንደ ተቈጡ ታውቃላችሁን? የተቆጧቸው እነርሱም ያንን ቦታ ስለሚፈልጉት ነው። በግራና በቀኝ መቀመጥ ይፈልጋሉና። ኢየሱስ ግን ወደ እርሱ ጠርቶ እንዲህ አላቸው፣ የአሕዛብ አለቆች እንዲገዟአቸው ታላላቆቹም በላያቸው እንዲሰለጥኑ ታውቃላችሁ። በእናንተስ እንዲህ አይደለም። ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋዩን ከእናንተ ማንም ፊተኛ ሊሆን የሚወድ የእናንተ ባሪያ ይሁን፣ ይላቸዋል። ከቁጥር 25 እስከ 27 ያለውን ልብ ይሏል። ይህ ስለ አገልግሎትና ፊተኛ ስለ መሆን ጌታ የሰጠው አዲስ ትምህርት ነው። ይህንንም በክርስቲያን አገልግሎት ውስጥ የተሰማሩ ሁሉ ልብ ሊሉት የሚገባ ነው። ለጌታ የምዘምሩ ከሆነ ሌሎችን ዘማሪዎች ለመብለጥ ልዩ ጥረት አታድርጉ። ለእርሱ ክብር ግን ራሳችሁን አዋርዳችሁ ዘምሩ። ሰባኪ ለመሆንም ከፈለጋችሁ ሌሎችን ገፍታችሁ እናንተ እንድትታወቁ ብቻ አትሞክሩ። ጌታ ኢየሱስ ግልጽ እንዳደረገው ማንም ፊተኛ ለመሆን የሚፈልግ ጌታንም ለማገልገል የሚወድ ሁሉ ራሱን ዝቅ አድርጎ በትሕትና ሊመላለስ ይጠበቅበታል ነው የሚለው። ጌታ ኢየሱስና ደቀ መዛሙርቱ ወደ ኢየሩሳሌም በተቃረቡ ጊዜ ጌታ ኢየሱስ ለደቀ መዛሙርቱ ለአምስተኛ ጊዜ ስለ ሞቱና ስለ ትንሣኤው ይነግራቸዋል። እንዲህ ይላቸዋል፣ ቁጥር ስምንትን ተመልከቱ። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላቸዋል። ይህ ጥቅስ እያንዳንዱ ክርስቲያን ሊያሰላስለውና በቃሉ ሊያጠናው የሚገባው ታላቅ ጥቅስ ነው። ይህንንም ጥቅስ ለምስክርነት አገልግሎታችን ልንጠቀምበት እንችላለን። ለሰዎች ስለ ጌታ ስንመሰክር እርሱ ለምን ወደዚህች ዓለም እንደመጣ ይህን ጥቅስ በመጥቀስ ልንነግራቸው ይገባናል። እንዲህ ይላል የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም አም የሚለውን በቃላችን በደንብ አጥንተን መያዝ መቻል አለብን። ከቁጥር ሃያ ዘጠኝ ደግሞ ኢየሱስ ሁለት ዐይነ ስውሮችን ስለ መፈወሱ የሚያወሳውን እንመለከታለን። ጌታ ኢየሱስና ደቀ መዛሙርቱ ከኢያሪኮ ወደ ኢየሩሳሌም እየተጓዘ ነው። ይህ መንገድ ከኢየሩሳሌም ወደ ኢያሪኮ ሲሄድ በወንበዴዎች እጅ የወደቀው ሰው የሄደበት መንገድ ተቃራኒ አቅጣጫ ነበረ። ጌታ ኢየሱስ ወደ ኢየሩሳሌም የሚሄደው ወንበዴዎች ለሆኑ ከእግዚአብሔር መንግሥት ለራቁ ለእኔና ለእናንተም ጭምር በመስቀል ላይ ሊሞት ነው። እርሱ ስለ እኛ ስለ ሞተልን በእምነት ወደ እርሱ ልንቀርብ ይገባናል። አንዳንድ ሰዎች ራሱን ስላልጠበቀ ነው በመስቀል የተሰቀለው የሚሉ አሉ። ጌታ ሞቱን አውቆ ነው የመጣው። ራሱን መከላከል አላስፈለገውም። የእኔንና የእናንተን ኃጢአት ተሸክሞ በመስቀል ላይ ሊጠርቀው ይጓዝ ስለ ነበር የደረሰበትን ሁሉ ይታገስ ዘንድ ፈቃዱ ነበር። ስለሆነም አፉን አልከፈተም። ለእርድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ ሆነ። ቁጥር ሰላሳን የተመልከቱ። እነሆም ሁለት ዐይነ ስውሮች በመንገድ ዳር ተቀምጠው ኢየሱስ እንዲያልፍ በሰሙ ጊዜ ጌታ ሆይ የዳዊት ልጅ ማረን ብለው ጨውሁ ይላል። እነዚህን ዐይነ ስውሮች ማንም ሊያቆማቸው ወይም ከጩኸታቸው ሊያስታግሳቸው አልቻለም። ቁጥር 31 ሕዝቡም ዝም እንዲሉ ገሠጿቸው፣ እነርሱ ግን ጌታ ሆይ የዳዊት ልጅ ማረን እያሉ አብዝተው ጮኹ ይላል እነዚህ ሰዎች ጌታ ኢየሱስን በትክክል እንደ ጠሩት ልብ በሉ። ጌታ ሆይ የዳዊት ልጅ ማረን እያሉ አብዝተው ጮሁ። የእርሱን ንጉሥነት ተቀብለዋል። በምዕራፍ ዐሥራ አምስት እንደተመለከትነው ከነዓናዊቷ ሴት የዳዊት ልጅ ብላ ጠርታው ነበረ። በዚያን ጊዜ ያቺ ከናናዊት ሴት ኢየሱስን እንደዚያ መጥራት እንደማትችል ተመልክተን ነበረ፣ ጌታም መልስ አልሰጣትም ነበር። ነገር ግን በኋላ እምነቷን አይቶ ታላቅ ነገር አድርጎላታል። እነዚህ ዐይነት ስውራን ግን አይሁዶች ስለ ሆኑ ጌታን የዳዊት ልጅ ብለው መጥራት ችለዋል። ኢየሱስም ቆሞ ጠራቸውና ምን ላደርግላችሁ ትወዳላችሁ? አለ ጌታ ሆይ ዐይኖቻችን ይከፈቱ ዘንድ አሉት ይላል የእነዚህ ሰዎች ችግር ግልጽ ሆኖ እያለ ጌታ ምን አደርግላችሁ ዘንድ ትወዳላችሁ እያለ ይጠይቃችኋል ለምን እንዲህ አደረገ ልብ በሉ ወገኖቼ ወደ ጌታ ዘንድ ስትቀርቡ ፍላጎታችሁን በግልጽ እንድትነግሩት ይፈልጋል ጌታ ልብ በሉ እነዚህ ሰዎች ምን እንደሚያስፈልጋቸው ተመልከቱ ዐይነ ስውራን ናቸው ዐይን የላቸውም ጠፍቷል። አይናቸው አይናቸው እንዲበራ የሚፈልጉ ሰዎች ናቸው። ጌታ ግን ምን አላቸው? ምን እንዳደርግላችሁ ትወዳላችሁ ይላችኋል። ወደ ጌታ ዘንድ ስትቀርቡ ቀደም ብዬ እንደ ተናገርኩት ፍላጎታችሁን በግልጽ ልብ በሉ በግልጽ አንድና ሁለት አድርጋችሁ እንድትነግሩት ይፈልጋል። አዎ አየለች ምናልባት አንድ ነገር ተቸግራ ወደ ጌታ ቅርብ ልትሆን ትችላለች። በቀለ እንደዚሁ ደግሞ ጌታን የሚለምንበት ጉዳይ ሊኖር ይችላል። ለጌታ እነዚህ ሰዎች ሳይናገሩ፣ በግልጽ ሳያብራሩ፣ አዎ ጌታ ችግሬን ያውቃል በማለት ብቻ ዝም ብሎ ቢኖሩ ይህ የሚሆን ይመስላችኋልን? ጌታ ኢየሱስ ምን አለ? ምን ላደርግላችሁ ዘንድ ትወዳላችሁ አለ። ይህ ለአየለች፣ ይህ ለበቀለ የቀረበ ጥያቄ ነው። ለደህንነት ወገኖቼ፣ ወደ እርሱ መጥታችሁ እንደሆን ኀጢአተኞች እንደሆናችሁና ደህንነት እንደምትፈልጉ በግልጽ ንገሩት። የራሳችሁ መልካምነትና ጥሩ ሰውነት የሚታያችሁ ከሆነ ኀጢአተኝነታችሁን መቀበል ካቃታችሁ፣ ምሕረትንና ደህንነትን ልታገኙ አትችሉም። ማንም ሰው በእግዚአብሔር ፊት የሚያቀርበው ምንም መልካምነት የለውም። ልብ በሉ። እኔ መልካም ነኝ እስከ ዛሬ ለድሆች እየሰጠው ኖር ያለው ምን ያስፈልገኛል ማለት አንችልም። ማንም ሰው በእግዚአብሔር ፊት የሚያቀርበው ምንም መልካምነት የለውም። ስለዚህ ወደ እርሱ ፊት ኃጢአተኞች ሆነን ልንቀርብና አዳኛችን መሆኑን አምነን ልንቀበለው ይገባናል። በዚህ መሠረት ዐይነ ስውሮቹ ፍላጎታቸውን ይዘው ወደ እርሱ ቀረቡ። ጌታ ሆይ፣ ዐይኖቻችን ይከፈቱ ዘንድ አሉ። አው፣ ቁጥር ሰላሳ አራትን ተመልከቱ። ኢየሱስም አዘነላቸውና ዓይኖቻቸውን ዳሰሰ ወዲያውም አዩና ተከተሉት ይላል። ወገኖቼ፣ ዛሬ እንድትናገሩ በእርሱ ፊት እንድትናዘዙ ጌታ ከእናንተ የሚፈልገውና የሚሻው ነገር ይኖራል። ዛሬውኑ ጒዳያችሁን ለእግዚአብሔር ግልጽ አድርጉ። እግዚአብሔር በዚያ ላይ ደግሞ ብርሃኑን ያበራልና፣ ሐሌሉያ። ጌታም እነዚህን አይነ ስውራን ፈወሳቸው። እነርሱም ተከተሉት። ወዴት እንደሚጓዝ አስተውሉ። ጌታ ኢየሱስ ክርስቶስ ወደ መስቀሉ እየተጓዘ ነው። እንግዲህ እግዚአብሔር አምላካችን በግልጽ ከዚህ ድንቅን ነገር አስተምሮናል። ከምዕራፍ ሀያ በቀረችን ሰዓት ደግሞ የምዕራፍ 21ን ከፊሉን ትምህርት አብረን እንመለከታለን። በዚህ ክፍል የምንመለከታቸው ኢየሱስ ወደ ኢየሩሳሌም በግልጽ ስለ መግባቱ፣ ቤተ መቅደሱን ስለ መቀደሱ፣ በለሷን እንደ ረገማት፣ የካህናት አለቆችና ሽማግሌዎች በተቃወሙት ጊዜ ስለ ሁለቱ ልጆችና ስለ ቤቱ ባለቤት አገልጋዮቹ ልጁን እንዴት እንደሚገሉበት የሚያወሳውን ምሳሌ በመጥቀስ እንዴት እንደፈረደባቸው የሚያወሱትን ታሪኮች ነው። በማቴዎስ ወንጌል ውስጥ ስንከታተላቸው ወይም ስንማራቸው የነበሩት ትምህርቶችና ታሪኮች አሁን ወደ አንድ አቅጣጫ እያተኮሩና የበለጠ ግልጽ እየሆኑ እንደመጡ በዚህ ምዕራፍ ውስጥ እንመለከታለን። ጌታ ኢየሱስ ወደ ኢየሩሳሌም የመጣው በዓላማ ነው። ከአሁን ቀደም በኢየሩሳሌም ሲመላለስ የራሱን ማንነት ሳያስታውቅ ነበር። አሁን ግን እንደ ንጉሥ ታጅቦ ወደ ኢየሩሳሌም ሲገባ እንመለከተዋለን። ቤተ መቅደሱን ለሁለተኛ ጊዜ ሲቀድስ ወይም ሲያነጻ ይታያል። የበለሷን ዛፍ ረገማት፤ ይህም ምሳሌያዊ ድርጊት ነው። ከካህናትና ከሃይማኖት መሪዎች ተቃውሞ በደረሰበት ጊዜ ስለ ሞቱ የሚያወሳ ምሳሌ በመናገር እንደ ከሰሳቸውም እናስተውላለን። ኢየሱስ የሚያደርገውና የሚናገረው ነገር በእቅድና በዓላማ እንደሆነ ከእያንዳንዱ ድርጊት መረዳት ትችላላችሁ። ዋናው ነገር የበለጠ ጎልቶ እንዲታይ እያደረገ ነው። ሁሉንም ሁኔታ በቁጥጥር ስር እያደረገ ነው። ወደ መስቀሉ ሲጠጋ እንጂ ከዚያ በፊት እንደ ንጉሥ ራሱን አላሳየም ነበረ። ለእርሱ ክብሩና ድሉ ማዕረጉም በመስቀል መሞቱ ነበረና ከቁጥር አንድ እስከ ሦስት ባለው ለአሸናፊነት መግባት የሚያስፈልገውን ነገር ሲያከናውን እንመለከታለን። እስቲ እናንብበው። ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ፣ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን ላከ እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ፣ በዚያን ጊዜም የታሰረችን አህያ ውርንጫም ከእርሷ ጋር ታገኛላችሁ፣ ፈታችሁም አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዳቸዋል ይላል። ጌታ ኢየሱስ ወደ ኢየሩሳሌም የገባበት ሁኔታ ምንም ተአምራዊ መልክ አልነበረውም። ወደ ኢየሩሳሌም ለመግባት በተዘጋጀ ጊዜ ከደቀ መዛሙርቱ ሁለቱን ልኮ የተቀመጠባቸውን አህዮች እንዲያመጡለት አድርጓቸዋል። ይህንንም በሚያደርግ ጊዜ ለምን ወደ ኢየሩሳሌም እንደሚገባ ከእነርሱም ጋር የመጨረሻ እራት እንደሚያደርግ ግልጽ አድርጎላቸዋል። ሁለቱን ደቀ መዛሙርት ልኮ አህዮቹን በሚያስመጣበት ጊዜ የሚጠይቁ ቢኖሩ ለጌታ ያስፈልጉታል ብለው እንዲመልሱ ነግሯቸው ነበር። ይህም አስቀድሞ ስለ እርሱ በትንቢት የተነገረው ይፈጸም ዘንድ ነው። ከቁጥር አራት እስከ አምስት ያለውን ተመልከቱ። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአያ ላይና በአያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ የተነገረው ይፈጸም ዘንድ ይህ ሆነ ይላል። ይህ ትንቢታዊ ቃል የሚገኘው በትንቢተ ዘካርያስ ምዕራፍ ዘጠኝ ቁጥር ዘጠኝ ሲሆን ቃሉም በቀጥታ እንዲህ የሚል ነው አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልልበይ። እንሆ ንጉሥሽ ጻዲቅና ዳኝ ነው፣ ትሑትም ሆኖ ባያም ባያይቱ ግልገል በውርንጫ አይቱ ላይ ተቀምጦ ወደ አንቺ ይመጣል ይላል። ጌታ ኢየሱስ ባያ ላይ ተቀምጦ ወደ ኢየሩሳሌም በመምጣቱ ትሕትናውን በግልጽ አሳይቷል። ነገር ግን ከትሕትናው ይልቅ የሰላም ንጉሥ መሆኑን አንጸባርቁ አል ብንል፣ የበለጠ ትርጉም አለው። ምክንያቱም አህያ የሰላም እንስሳ ሲሆን፣ ፈረስ ደግሞ የጦርነት እንስሳ በመሆኑ ነው። ጌታ ኢየሱስ የሰላም እንስሳ በሆነችው አያ ላይ ተቀምጦ ወደ ኢየሩሳሌም ሲመጣ ራሱን እንደ ንጉሥ ነበር ያቀረበው። ሆኖም ነቢዩ እንደ ተናገረው ጌታ ትሑት ሆኖ ነው ወደ ኢየሩሳሌም የመጣው። ዛሬው ትምህርታችን እንግዲህ ወገኖቼ በዚህ ላይ ያበቃል። أنا